የዲ ደብልዩ ዜና። በመጀመሪያም ዋና ዋና ዜና፣ ጠቅላይ ሚኒስትር አብይ አህመድና የሶማሊያው ፕሬዚደንት ሐሰን ሼክ መሐሙድ በአዲስ አበባ ተገናኙ። ስዊድን በኤርትራ ላለፉት 24 ዓመታት በእስር ላይ የሚገኘው ጋዜጠኛ ዳዊት ይስሐቅ በሕይወት እንዳለ ማረጋገጫ ሰጠች። በኢትዮጵያ ለስደተኞች የሚደረገው ድጋፍ ከውድቀት አፋፍ ላይ እንደሚገኝ መንግስትና አራት ዓለም አቀፍ የግብረ ሰናይ ድርጅቶች አስጠነቀቁ። የመንግስት የጸጥታ አስከባሪዎችና የፋኖ ታጣቂዎች ውጊያ በገጠሙበት በአማራ ክልል ያለው ሁኔታ ሊባባስ እንደሚችል የዓለም አቀፉ ቀይ መስቀል ኮሚቴ ባልደረባ ስጋታቸውን ገለጹ። የፕሬዚደንት ዶናልድ ትራምፕ አስተዳደር ኢትዮጵያውያንን ጨምሮ የሌሎች አገር ዜጎች ቋሚ የአሜሪካ የመኖሪያ ፈቃድ በዕጣ የሚያገኙበትን የዲቪ ሎተሪ ፕሮግራም ሊያቆም ነው። ሩሲያ የደህንነት ዋስትና ከተሰጣት በዩክሬን በመካሄድ ላይ የሚገኘውን ውጊያ እንደምታቆም ፕሬዚደንት ቭላዲሚር ፑቲን ተናገሩ። See you now ጠቅላይ ሚኒስትር አብይ አህመድ እና የሶማሊያው ፕሬዚደንት ሐሰን ሼክ ማህሙድ በአዲስ አበባ ተገናኙ። ፕሬዚደንት ሐሰን ሼክ ማህሙድ ወደ ኢትዮጵያ ያቀኑት ለአንድ ቀን የሥራ ጉብኝት ነው። ሁለቱ መሪዎች ባደረጉት ውይይት ለጠንካራ ግንኙነት፣ ቀጠናዊ መረጋጋትና ልማት ያላቸውን ቁርጠኝነት በድጋሚ እንዳጸኑ ጠቅላይ ሚኒስትር አብይ አህመድ ገልጸዋል። የአብይ መንግስት ከሶማሌላንድ ጋር በተፈራረመው የመግባቢያ ስምምነት ሳቢያ ሻክሮ የቆየው የኢትዮጵያና የሶማሊያ ግንኙነት ቱርክ በአሸማጋይነት ጣልቃ ከገባች በኋላ የመሻሻል አዝማሚያ አሳይቷል። ሁለቱ መሪዎች በፕሬዚደንት ፕሬዚደንት ረቺብ ጣይብ ኤርዶዋን አሸማጋይነት በፈረሙት የአንካራ መግለጫ ልዩነቶቻቸውን ለመፍታት የሚያደርጉትን ድርድር በአራት ወራት ውስጥ ይጠናቀቃል ተብሎ ነበር። ይሁንና ድርድሩ እስካሁን ከምን እንደደረሰ የሚታወቅ ነገር የለም። በተያያዘ ዜና የሱዳን ሉዓላዊ ምክር ቤት ፕሬዚደንት ሉቴናንት ጀነራል አብዱልፋታህ አልቡርሃን ትናንት ሐሙስ ወደ ካይሮ አቅንተው ከግብፅ ፕሬዚደንት አብዱልፋታህ አልሲሲ ተገናኝተዋል። አልሲሲ ግብፅ የሱዳንን አንድነት፣ ሉዓላዊነት፣ ደህንነትና መረጋጋት ለመደገፍ ሁሉንም ጥረቶች እንደምታደርግ ጀነራል ብሩሃን ማረጋገጫ እንደሰጡ ጽሕፈት ቤታቸው አስታውቋል። የሱዳን ብሔራዊ ጦር አዛዥ ወደ ካይሮ ያቀኑት በመሐመድ ሐምዳን ደጋሎ ከሚመራው ፈጥኖ ድራሽ ኃይል ጋር የሚደረገው ውጊያ በተባባሰበት ወቅት ነው። በኢትዮጵያ ለስደተኞች የሚደረገው ድጋፍ ከውድቀት አፋፍ እንደሚገኝ መንግስትና አራት ዓለም አቀፍ የግብረሰናይ ድርጅቶች አስጠነቀቁ። በአስቸኳይ ገንዘብ ካልቀረበ ምግብ፣ ውሃና የጤና አገልግሎትን ጨምሮ ከአንድ ነጥብ አንድ ሚሊዮን በላይ ለሚሆኑ ስደተኞች የሚሰጡ አስፈላጊ አገልግሎቶች በሳምንታት ውስጥ እንደሚቋረጡ ገልጸዋል። የኢትዮጵያ የስደተኞችና ተመላሾች አገልግሎት፣ በተባበሩት መንግስታት የፍልሰተኞች ከፍተኛ ኮሚሽን፣ የተባበሩት መንግስታት የፍልሰተኞች መርጃ ድርጅትና የዓለም የምግብ መርሃ ግብር ናቸው። ማስጠንቀቂያውን የሰጡት የኢትዮጵያ መንግስት ከአራቱ ተቋማት ጋር በጋራ ባወጣው መግለጫ የስደተኞችና ተመላሾች አገልግሎት ዋና ዳይሬክተር ጣይባ ሐሰን ለስራው የሚያስፈልገው ገንዘብ በመሟጠጡ በተቀባይ ማህበረሰቦች ላይ ያለው ጫና መቋቋም የማይችሉት እየሆነ መምጣቱን ገልጸዋል። ሰብአዊ ቀውስ እንዳይከሰት በዚህ አንገብጋቢ ወቅት አፋጣኝ ዓለም አቀፍ ድጋፍ እንደሚያስፈልግ አሳስበዋል። በተባበሩት መንግስታት የፍልሰተኞች ከፍተኛ ኮሚሽን የኢትዮጵያ ተወካይ አይሳንቶ ንድያዬ የገጠመን ሁኔታ ታይቶ የማይታወቅና እጅግ አስፈሪ ነው በማለት ተመሳሳይ ስጋት የተጫነው ማስጠንቀቂያ ሰጥተዋል። የዓለም የምግብ መርሃ ግብር ባለፈው ጥቅምት ለ780 ስደተኞች የሚሰጠውን እርዳታ ከሚያስፈልጋቸው ወደ 40 በመቶ ዝቅ አድርጎ ነበር። የድርጅቱ የኢትዮጵያ ቢሮ ዳይሬክተር ዝላታን ሚሊሲች ለሚቀጥሉት 6 ወራት 9 ሚሊዮን ዶላር እንደሚያስፈልግ ተናግረዋል። የሚያስፈልገውን ገንዘብ ድርጅቱ በአፋጣኝ ካላገኘ ግን በሚቀጥሉት ወራት ለስደተኞች የሚሰጠገውን የምግብ ድጋፍ ሙሉ በሙሉ ለማቆም ልንገደድ እንችላለን ሲሉ አስጠንቅቀዋል። የመንግስት የጸጥታ አስከባሪዎችና የፋኖ ታጣቂዎች ውጊያ በገጠሙበት በአማራ ክልል ያለው ሁኔታ ሊባባስ እንደሚችል የዓለም አቀፉ ቀይ መስቀል ኮሚቴ ባልደረባ ስጋታቸውን ገለጹ። በውጊያው የሚሳተፉ ኃይሎች አቅማቸውን እየገነቡ እንደሚገኙ መታዘባቸውን ሳብሪና ዴኑንክ የተባሉ የዓለም አቀፉ ቀይ መስቀል ኮሚቴ ባልደረባ ለፈረንሳይ ዜና አገልግሎት ተናግረዋል። በክልሉ የፌዴራል መንግስት ኃይሎች ከተሞችን፣ የፋኖ ታጣቂዎች ገጠራማ አካባቢዎችን ተቆጣጥረው እንደሚገኙ አንድ ስማቸው እንዳይገለጽ የጠየቁ የጸጥታ መዋቅ በቅርብ ምንጭ እንደተናገሩ የፈረንሳይ ዜና አገልግሎት ዘግቧል። ሦስት ዓመታት ገድማ በዘለቀው ውጊያ እስካሁን ድረስ ምን ያክል ሰዎች እንደተገደሉ ወይም ጉዳት እንደደረሰባቸው የሚታወቅ ነገር የለም። በተባበሩት መንግሥታት የሕፃናት መርጃ ድርጅት ወይም ዩኒሴፍ ግምት መሰረት በአማራ ክልል 4.5 ሚሊዮን ገድማ ልጆች ከትምህርት ቤት ውጭ ናቸው። ድንበር የለሽ የሐኪሞች ቡድን በተባለው የግብረሰና የተቋም መረጃ መሰረት ከ600 ሺህ በላይ ሰዎች ተፈናቅለዋል። የክልሉ ሲቪል ሰዎች በመንግስት የጸጥታ አስከባሪዎችና በፋኖ ታጣቂዎች መካከል እየተደረገ የሚገኘው ውጊያ ሰለባ መሆናቸውን ቀጥለዋል። በጦርነቱ ምክንያት ትምህርቱን ያቋረጠው የ19 ዓመቱ ዮሴፍ ደባሱ የሚነዳው ባለ ሶስት እግር ተሽከርካሪ የተቀበረ ፈንጂ ላይ በመውጣቱ ፈንድቶ አንድ እግሩ ተቆርጧል። አይል እየሰራ እያለ ነው የተከለከለ ወይም እንደዚህ ሁለቱም የጦርነት ተዋጊዎች ይገኙበታል በሚባለ በታሰብ ቦታ ነው እየሄድኩ ያለ ምንም ሰው የለም የነበረ መንገድ ላይ እየተቀበረ ፈንጂ ነው እንደ ፈንጂ እንደ ፈነዳ መታኝ ባጃጁ ውስጥ ወጥቼ ወደኩኝ። እኔ ከወደኩ በኋላ ባጃጁ ሙሉ በሙሉ ተቃጥሏል። ዮሴፍ በተቆረጠ እግሩ ምትክ በባህር ዳር በሚገኝ የጤና ተቋም ሰው ሰራሽ መንቀሳቀሻ ተገጥሞለት ዳግም መራመድ እየተለማመደ ቢሆንም ተዋጊዎቹ በሚሰጡት እርስ በርስ የሚቃረን ትዕዛዝ ተስፋ መቁረጡን ተናግሯል። በጥይት ከተመታ በኋላ የደም ስሩ ላይ በደረሰበት ጉዳት እግሩ የተቆረጠ በለጠ መልክ የተባለ ሌላ ወጣት ጦርነቱ ግራንድ አጋባው አስረድቷል። አካላዊ ጉዳት ለደረሰባቸው ሰለቦች እርዳታ የሚሰጠው የባህር ዳር ልዩ የፊዚዮቴራፒ ሕክምና ማዕከል ባልደረባ ባሻው ጊዜ ጌትዬ የ ተጎጂዎች ቁጥር እየጨመረ መሆኑን ተናግረዋል። ባለፈውም የሰሜኑ ጦርነትም እያለ ስትረስ ነበር። አሁን ደግሞ ይሄ ግጭት ሲጨመር አሁን እዚጋ በጣም የሰው ቁጥር እየተጨመረ ስለሆነ እኛ ለምሳሌ ለማዳረስም ትንሽ እየተቸገረ ነው እና የጉዳተኛው ቁጥር በጣም እየጨመረ ነው። ይህ ዶይቸ ቨለ ነው። ስዊድን በኤርትራ ላለፉት 24 ዓመታት በእስር ላይ የሚገኘው ጋዜጠኛ ዳዊት ይስሐቅ በሕይወት እንዳለ ማረጋገጫ ሰጠች። የስዊድን መንግስት ማረጋገጫውን የሰጠው የሀገሪቱ ባለሥልጣን ከ30 ዓመታት በኋላ ለመጀመሪያ ጊዜ ኤርትራን ከጎበኙ በኋላ ነው። ውጭ ጉዳይ ሚኒስትር ማሪያ ማልመር ቴነርጋርድ በዚህ ሳምንት አስመራን በጎበኙበት ወቅት ከኤርትራ ውጭ ጉዳይ ሚኒስትር ኦስማን ሳሌህ ተገናኝተው የዳዊትን ዕጣ ፈንታ መጠየቃቸውን ገልጸዋል። ውጭ ጉዳይ ሚኒስትሯ የእኛ ግምገማ በሕይወት አለ የሚል ነው። በዚህ ጉብኝት ወቅት ይህን ን ግምገማ የሚቃረን አዲስ መረጃ አላገኘንም ሲሉ ለፈረንሳይ ዜና አገልግሎት ተናግረዋል። ይሁንና በአሁኑ ወቅት የስልሳ አንድ ዓመት የሚሆነው ዳዊት ይስሐቅ በህይወት አለ የሚል ድምዳሜ ላይ ያደረሳቸውን መረጃ እንዳልተናገሩ የፈረንሳይ ዜና አገልግሎት ዘግቧል። ዳዊት ይስሐቅ ከሌሎች ከፍተኛ የኤርትራ መንግስት ባለስልጣናት፣ የምክር ቤት አባላትና ገለልተኛ ጋዜጠኞች ጋር ለእስር የተዳረገው በጎርጎሮሳዊ 2001 ነበር። ጋዜጠኛው እስካሁን ድረስ ክስ ያልተመሰረተበት ሲሆን ከማንም ጋር ምንም አይነት ግንኙነት እንዲያደርግ አልተፈቀደለትም። የኤርትራ መንግስት ባለፉት ዓመታት ዳዊት የት እንደሚገኝም ሆነ ስለ ጤና ሁኔታው ምንም አይነት መረጃ ይፋ አድርጎ አያውቅም። የዳዊት ከእስር መፈታትና ከቤተሰቡ ጋር መገናኘት ምን ያክል አስፈላጊ እንደሆነ ለኤርትራ መንግሥት መናገራቸውን የስዊድን ውጭ ጉዳይ ሚኒስትር ማሪያ ማልመር ስቴነር ጋር ገልጸዋል። የፕሬዝደንት ዶናልድ ትራምፕ አስተዳደር ኢትዮጵያውያንን ጨምሮ የሌሎች ሀገር ዜጎች ቋሚ የአሜሪካ የመኖሪያ ፈቃድ በእጣ የሚያገኙበትን የዲቪ ሎተሪ ፕሮግራም ሊያቆም ነው። የትራምፕ አስተዳደር ከዚህ ውሳኔ ላይ የደረሰው ባለፈው ሳምንት በብራውን ዩኒቨርሲቲ በፈጸመው ጥቃት ሁለት ተማሪዎች የገደለውና ሌሎች ዘጠኝ ያቆሰለው ተጠርጣሪ በዲቪ ሎተሪ ወደ አሜሪካ የገባ ሆኖ በመገኘቱ ነው። ክላውዲዮ ኔቬዝ ቫሌንቴ የተባለው ተጠርጣሪ በብራውን ዩኒቨርሲቲ ከፈጸመው ጥቃት ሁለት ቀናት በኋላ የማሳቹሴትስ የቴክኖሎጂ ኢንስቲትዩት ፕሮፌሰር ገሏል የሚል ክስ ቀርቦበታል። የዩናይትድ ስቴትስ ሀገር ውስጥ ደህንነት መስሪያ ቤት ኃላፊ ክሪስቲ ኖም ተጠርጣሪው ከትውልድ ሀገሩ ፖርቹ ፖርቹጋል በዲቪ ሎተሪ አማካኝነት ወደ አሜሪካ የገባው በጎርጎሮሳዊው 2017 እንደነበር በማህበራዊ መገናኛ ዘዴ ጽፈዋል። ከበርካታ ቀናት ፍለጋ በኋላ ተጠርጣሪው ራሱን አጥፍቶ እንደተገኘ ፖሊስ ማስታወቁን የፈረንሳይ ዜና አገልግሎት ዘግቧል። ክሪስቲኖም ጨካኝ ያሉት ክላውዲዮ ኔቨዝ ወደ አሜሪካ እንዲገባ ሊፈቀድለት አይገባም ነበር ብለዋል። ኃላፊዋ በፕሬዝደንት ዶናልድ ትራምፕ ውሳኔ የዩናይትድ ስቴትስ የዜግነትና የፍልሰት አገልግሎት መስሪያ ቤት የዲቪ መርሃ ግብርን እንዲያቆም ትዕዛዝ መስጠታቸውን አስታውቀዋል። የዲቪ ሎተሪ ወደ አሜሪካ ዝቅተኛ የፍልሰት ምጣኔ ላለባቸው ሀገራት ዜጎች በየዓመቱ እስከ 55 ሺህ ቋሚ የመኖሪያ ፈቃድ የሚሰጥበት መርሃ ግብር እንደሆነ የአሜሪካ ውጭ ጉዳይ መስሪያ ቤት መረጃ ያሳያል። ሩሲያ የደህንነት ዋስትና ከተሰጣት በዩክሬን በመካሄድ ላይ የሚገኘውን ውጊያ እንደምታቆም ፕሬዚደንት ቭላዲሚር ፑቲን ተናገሩ። ፑቲን ሀገራቸው አውሮፓን የማጥቃት ዓላማ እንደሌላ ገልጸዋል። ፕሬዚደንት ቭላዲሚር ፑቲን ይህን ያሉት የጎርጎሮሳዊው 2025ን መጠናቀቅ በማስመልከት በዛሬው ዕለት ጋዜጣዊ መግለጫ በሰጡበት ወቅት ነው። ከእናንተ ጋር እየተዋጋ የሚገኘው እኛ አይደለንም። በዩክሬን ብሔርተኞች በኩል እኛን እየተዋጋችሁ የምትገኙት እናንተው ናችሁም። በመካከለኛና በረዥም ጊዜ ከተረጋገጠ ግጭቱን በአፋጣኝ ለማቆም ዝግጁ ነን። ከእናንተ ጋር ለመተባበርም ዝግጁ ነን። ዩክሬን ምርጫ ካደረገች የደህንነት ዋስትና ለመስጠትና በዩክሬን ግዛቶች ውስጥ ጥቃቶች ከመፈጸም ለመቆጠብ ሩሲያ ፈቃደኛ እንደሆነች ፕሬዝደንት ቭላዲሚር ፑቲን ተናግረዋል። ፕሬዝደንቱ በዩክሬን ሊካሄድ በሚችል ምርጫ በሩሲያ የሚገኙ የሀገሪቱ ዜጎች መሳተፍ አለባቸው የሚል አቋም እንዳላቸውም ጠቁመዋል። ጦርነቱን ለማቆም እየተደረገ በሚገኘው የሰላም ንግግር የሩሲያ ቅድመ ሁኔታዎች ካልተሟሉ ግን ሀገራቸው ዓላማዎቿን በወታደራዊ ዘመቻ እንደምታሳካ ፕሬዚዳንቱ ገልጸዋል። የሩሲያ ወታደሮች በጦር አውድማዎች በአንዳንዶቹ በፍጥነት በሌሎቹ በዝግታ ወደፊት እየገሰገሱ እንደሚገኙ መናገራቸውን አሶሼትድ ፕሬስ ዘግቧል። የአውሮፓ ህብረት ዘጠና ቢሊዮን ዩሮ ወይም 105 ቢሊዮን ዶላር ለዩክሬን ለማበደር ያሳለፈው ውሳኔ ለሀገራቸው ድል እንደሆነ ፕሬዚደንት ቮሎዶሚር ዜሌንስኪ ገለጹ። ውሳኔው ዩክሬን በገንዘብ በመደገፏ ጦርነቱን መቀጠል ትርጉም የለውም የሚል መልእክት ለሩሲያ ያስተላልፋል የሚል እምነታቸውን ገልጸዋል። በሚቀጥለው ዓመት የ45 ቢሊዮን ዶላር የበጀ ጉድለት የሚገጥማት ዩክሬን የአውሮፓ ህብረት የሚሰጣትን ብድር ለማህበራዊና ሰብአዊ ወጪዎች እንደዚሁም በጦርነቱ ራሷን ለመከላከል ለምታደርገው ጥረት እንደምትጠቀምበት ሬውተርስ ዘግቧል። ኅብረቱ ለዩክሬን የሚሰጠውን 105 ቢሊዮን ዶላር ብድር ያጸደቀው በብራስልስ በመካሄድ ላይ በሚገኘው የመሪዎች ጉባኤ የመጀመሪያ ቀን ነው። የአውሮፓ ኮሚሽን ፕሬዝደንት ኡርሱላ ፎንደር ላይን እና የጀርመን መርሃይ መንግስት ፍሬድሪሽ ሜርስ ለዩክሬን የሚሰጠው ብድር በአውሮፓ ህብረት ውስጥ እንዳይንቀሳቀስ የታገደው የሩሲያ ጥሪት ጥቅም ላይ እንዲውል ሀሳብ አቅርበው ነበር። ይሁንና ከታገደው የሩሲያ ሀብት በአብዛኛው የሚገኝባት ቤልጂየም ከሩሲያ የሚገጥማትን የአጽፋ ምላሽ በመስጋት ሀሳቡን ተቃውሟለች ይህ ዶይቸ ቬለ ነው። ዜናውን ከማብቃታችን በፊት ዋና ዋናዎቹን በድጋሚ። ጠቅላይ ሚኒስትር አብይ አህመድ እና የሶማሊያው ፕሬዚደንት ሐሰን ሼክ ማህሙድ በአዲስ አበባ ተገናኙ። የመንግሥት የጸጥታ አስከባሪዎችና የፋኖ ታጣቂዎች ውጊያ በገጠሙበት በአማራ ክልል ያለው ሁኔታ ሊባባስ እንደሚችል ዓለም አቀፉ የቀይ መስቀል ኮሚቴ ባልደረባ ስጋታቸውን ገለጹ። የፕሬዚደንት ዶናልድ ትራምፕ አስተዳደር ኢትዮጵያውያንን ጨምሮ የሌሎች አገራት ዜጎች ቋሚ የአሜሪካ የመኖሪያ ፈቃድ በእጣ የሚያገኙበትን የዲቪ ሎተሪ ፕሮግራም ሊያቆም ነው። ዜናው በዚሁ አበቃ። ጤና ይስጥልኝ።